የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ የካቲት 19 2016 ዓ ም ስርጭታችን ጀመረ። ¶¶ በአማራ ክልል የተለያዩ አካባቢዎች ግጭቶች አይለው መቀጠላቸውን ነዋሪዎች ገልጸዋል። ሰባት ሰዓት ላይ የሚኖሩ ያነበረ ዛሬ ትራንስፖርት የለም፣ ጀምሮ የለም፣ ምንም እንቅስቃሴ የለም። ከመራዊ ባህር ዳርም የለም፣ ከመራዊ ዳንግላም የለም። መኪናዎች አይንቀሳቀሱም፣ መንገድ ተዘግቷል። ቀደም ብለው የተሰሙት በደቡብ ሜጫ ዞን የመርሃዊ ከተማ ነዋሪዎች ናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ከዚህ በተጨማሪ በናዳ የተቀበሩ የደላንታ ኦፓል አምራች ቤተሰቦች እርማቸውን እየወጡ እንደሆነ ስለመሰማቱ፣ እንዲሁም ስዊድን በቅርቡ ኔቶ እንደምትቀላቀል ስለመገለጹ የሚናገሩ ዘገባዎችን በምሽቱ ተካተዋል። እንደምናምሽታችኋል እንደምን ውላችኋል። አድማጮቻችንና ተመልካቾቻችን ሌሎች ቀጠናዊና ዓለም አቀፍ ጉዳዮች የሚደመጡበትን የምሽቱን ስርጭት ሀብታሙ ስዩ እመራለሁ። በምስልና ድምፅ ቅንብሩ ንጉሡ ታምሬ አብሮኛ መሻል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይጠብቃችኋል። ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ በቅድሚያም ርዕሶቹን ባይደን በዩክሬን እርዳታ ጉዳይና የመንግስት መዘጋትን ለማስቀረት ከምክር ቤት መሪዎች ጋር ሊወያዩ ነው እስራኤል በረመዳን ወቅት በጋዛ የምታካሄደውን ጥቃት ለማቆም ተስማማች ዩናይትድ ስቴትስ ለሱዳኑ ጦርነትን ልባት ፍለጋ አዲስ ልዩ መልእክተኛ ሾመች የሚሉት ይገኙባቸዋል ወደ ዝርዝሩ እንዘልቃለን። ባይደን በዩክሬን እርዳታ ጉዳይና የመንግሥት መዘጋትን ለማስቀረት ከምክር ቤት መሪዎች ጋር ሊወያዩ ነው። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ለዩክሬን በታለመው የ60 ቢሊዮን ዶላር እርዳታ ገንዘብ ጉዳይ ለመነጋገር እና ጥቂት ቀናት የቀሩትን የዩናይት ስቴትስ መንግስት የመዘጋት ለማስቀረት በታለመ ጥረት ዛሬ የሁለቱን የዩናይት ስቴትስ ምክር ቤቶች መሪዎች ወደ ዋይት ሀውስ ገብ ጋብዘው ያወያያሉ። ውይይቱም በእንደራሴዎች ምክር ቤት አብላጫ መቀመጫዎች ያለው የዴሞክራት ፓርቲያቸው መሪ ቸክ ሹመር፣ የሪፐብሊካኑ መሪ ምች ማኮኔል የተወካዮች ምክር ቤቱ አፈ ጉባኤ ማይክ ጆንሰንና እንዲሁም የዲሞክራቱ መሪ ሐኪም ጀፍሪስ ይሳተፋሉ። በዲሞክራት የሚመራው የእንደራሴዎች ምክር ቤት በያዝነው የካቲት ወር መጀመሪያ ላይ ለዩክሬን የታቀደውን የ61 ቢሊዮን ዶላር ለእስራኤል የ14 ቢሊዮን ዶላር እንዲሁም ታይዋንን ጨምሮ የህንድ ውቅያኖስንና የምዕራብና የመካከለኛው ሰላማዊ ውቅያኖስን የሚያዋስኑት ሀገራት ላሉበት የምጣኔ ሀብት ጥምረት የዩናይትድ ስቴትስ አጋሮች የታቀደውን የ5 ቢሊዮን ዶላር፣ በጠቅላላው የ95 ቢሊዮን ዶላር ሁለቱ ተቀናቃኝ ፓርቲዎች የተስማሙበት ከጸጥታ ጉዳዮች ጋር የተያያዘ ውጪ ረቂቅ አጽድቀዋል። ይሁንና የአሜሪካ ህዝብ በምክር ቤት ያሉ ወኪሎቹ ወደ ውጭ አገር ከሚላክ እርዳታ ይልቅ የአገሪቱን የድንበር ጉዳይ ጨምሮ በሀገር ውስጥ ጉዳዮች ወይም ችግሮች ላይ እንዲያተክሩ ይፈልጋል ሲሉ አፈጉባኤው ጆንሰን የህግ ረቂቁን ከምክር ቤቱ ፊት ቀርቦ ድምፅ እንዳይሰጥበት ለማድረግ ቃል ገብተዋል። ይህንን አስመልክቶ የተናገሩት የእንደራሴዎች ምክር ቤቱ መሪ ቻክ ሹመር በበኩላቸው በዛሬው ዕለት በሰጡት አስተያየት ዩክሬንን አለመደገፍ ዩናይትድ ስቴትስን አጋሮቿ የማይተማመኑባት ሀገር ያደርጋታል ብለዋል። የምክር ቤቶቹ መሪዎች ለግብርና ለትራንስፖርትና የቀድሞ ዩናይትድ ስቴትስ ጦር ሰራዊት አባላት የሚያገኟቸውን አገልግሎቶች ጨምሮ አንዳንድ የመንግሥት መስሪያ ቤቶች በሚያስፈልጋቸው የገንዘብ ወጪ ጉዳይ ለመስማማት የፊታችን አርብ የሚያበቃ ቀነ ገደብ ይጠብቃቸዋል። ለተቀሩት የመንግስት መስሪያ ቤቶች የሚያስፈልገው በጀት የመጨረሻ ቀን ደግሞ ከአንድ ሳምንት በኋላ ይደርሳል። እስራኤል በረመዳን ወቅት በጋዛ የምታካሄደውን ጥቃት ለማቆም ተስማምታለች። ከመጋቢት አንድ ጀምሮ ለአንድ ወር በሚቆየው የሙስሊሞች ቅዱስ ረመዳን ወር እስራኤል በጋዛ የምታካሄደውን ወታደራዊ እርምጃ ለማቆም መስማማቷን የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን አስታውቀዋል። ሮይተርስ በዚህ ዙሪያ ያደረሰንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እስራኤል በረመዳን ጾም ወቅት በጋዛ የምታካሄደውን ጥቃት ለማቆም መስማማቷን ያስታወቁት ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ ከሚተላለፈው ሌት ናይት ዊዝ ስቲቭ ሜየርስ የተሰኘ ፕሮግራም የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እስራኤል በረመዳን ጾም ወቅት በጋዛ የምታካሄደውን ጥቃት ባቸው ወቅት ሲሆን በኳታር የሚካሄደው የተኩስ አቁም ድርድርም ተጠናክሮ ቀጥሏል። በቃለመጠይቁ ወቅት ባይደን በእስራኤል እና በሐማስ መካከል የተኩስ አቁም ስምምነት በመርህ ደረጃ መደረሱንና በሚቀጥለው ሳምንት ተግባራዊ ሊሆን እንደሚችልም ገልጸዋል። የብሔራዊ ደህንነት አማካሪ መቃረባችንን ነግሮኛል። ተቃርበናል፣ ግን አልተጠናቀቅም። ተስፋዬ በሚቀጥለው ሰኞ የተኩስ ማቆም ስምምነት ይደረጋል የሚል ነው። ባይደን አክለው እስራኤል ከቀሪው ዓለም ድጋፍ ልታጣ ትችላለች ያሉ ሲሆን እስራኤል ቀሪ የሐማስ ኢላማ ያለቻቸው ላይ ጥቃት ማድረስ ከመቀጠሏ በፊት በሚሊዮን የሚቆጠሩ ፍልስጤማውያን በጦርነት የተተራመሰውን የጋዛ አካባቢ ሸሽተው ከተጠለሉበት የራፋ ከተማ ለማስወጣት ቃል መግባቷን ተናግረዋል። እስራኤል ግን ሐማስ እስካልጠፋ ድረስ አሁንም ጦርነቱን እንደማታቆም መናገሯን የቀጠለች ሲሆን፣ ሐማስ በበኩሉ ጦርነቱን ለማቆም ስምምነት እስካልተደረሰ ድረስ ታጋቾችን እንደማይለቅ አስታውቋል። በመጪው ህዳር ወር ለሚደረገው ምርጫ በድጋሚ ለመመረጥ ዝግጅት እያደረጉ ያሉት ባይደን ለእስራኤል ባሳዩት ጠንካራ ድጋፍና በጋዛ በደረሰው ከፍተኛ የሞት ቁጥር ምክንያት በወጣት አሜሪካውያንና ግራ ዘመም ተራማጆች ዘንድ የነበራቸው ድጋፍ አሽቆልቁሏል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በሌላ ዓለም አቀፍ ዜና ዩናይትድ ስቴትስ ለሱዳኑ ጦርነት እልባት ፍለጋ አዲስ ልዩ መልእክተኛ ሾመች። ዋሽንግተን በሱዳን አስር ሺዎች የተገደሉበትንና ከፍተኛ ውድመት ያስከተለውን ጦርነት ለማቆም ዩናይትድ ስቴትስ በካርቱም አዲስ ልዩ መልእክተኛ ሾማለች። የሱዳኑ ግጭት ይበልጥ ትኩረት እንዲያገኝ የቀድሞ ዲፕሎማትና የዩናይት ስቴትስ ምክር ቤት አባል ቶም ፔሪዬሌ የልዩ መልእክተኝነት ስራቸውን እንደሚጀምሩ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለሮይተርስ በሰጡት መግለጫ ነው ያስታወቁት። ብሊንከን በመግለጫቸው አክለውም ጦርነቱ እንዲያበቃ፣ ሰብአዊ ቀውሱ እንዲሁም የጭካኔ አድራጎቶች እልባት ያገኙ ዘንድ ፔሪዬሌ በአፍሪቃና በመካከለኛው ምስራቅ ያሉ አጋሮቻቸውን በማስተባበር ጥረታቸውን ያጠናክራሉ ብለዋል። ፔሬሌ በበኩላቸው በሰጡት አስተያየት ይህ ሹመት ፕሬዚዳንት ባይደንና የውጭ ጉዳይ ሚኒስትር ብሊንከን ጦርነቱን እና ከግጭቱ ተዛምዶ በሲቪሎች ላይ የሚደርሰውን አሰቃቂ ግፍ በማስቆም እንዲሁም አስከፊው የሰብአዊ ቀውስ ወደ ለየለት ሸነፈር እንዳይሸጋገር ለመከላከል ለሁኔታው የሰጡትን ግምትና አስቸኳይ ትኩረት ያሳያል ብለዋል። በሱዳን የዩናይት ስቴትስ አምባሳደር የነበሩት ጆን ጋድፍሪ ኃላፊነታቸውን መልቀቃቸውን ብሊንከን በመግለጫቸው አስታውሰዋል። አያይዘውም ዳንኤል ሩቢስታይን የሱዳን ጉዳዮች ጽህፈት ቤት ዳይሬክተር ሆነው በጊዜያዊ ጉዳይ አስፈጻሚነት የሚያገለግሉና የጽህፈት ቤታቸውን መቀመጫ በኢትዮጵያ እንደሚሆን አመልክተዋል። ባለፈው ዓመት የሚያዝያ ወር በሁለቱ የሱዳን ተቀናቃኝ የጦር አዛዦች መካከል የተቀሰቀሰውን ጦርነት ተከትሎ ዩናይትድ ስቴትስ ኤምባሲዋን መዝጋቷንና እንዲሁም ጦር ሰራዊቷን ከዚያ የሚገኙትን የአሜሪካ መንግስት ሰራተኞች ከካርቱም ማስወጣቱ የሚታወስ ነው። አድማዊ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። የናይጄሪያ መንግስት ሰራተኞችና የማህበር አባላት በዋጋ ንብረት ሳቢያ የስራ ማቆም አድማ ጀምረዋል። የናይጄሪያ መንግስት ሰራተኞችና የሰራተኞች ማህበራት ከማክሰኞ ጀምሮ የስራ ማቆም አድማ እያካሄዱ ነው። በርካታ ሰዎች በከፍተኛ የዋጋ ግሽበትና እየጨመረ በመጣው የኢኮኖሚ ቀውስ ሳቢያ ቁጣ ላይ ባሉበት በአሁኑ ወቅት የተጀመረው ይህ አድማ ቁልፍ የመንግስት አገልግሎቶችን ሊያቋረጥ እንደሚችልም ተነግሯል። በህዝብ ብዛት ከአፍሪካ ቀዳሚ በሆነችው ሀገር ባለፈው ዓመት ስልጣን የተረከቡት ፕሬዚዳንት ቦላ ቲናቡ ለነዳጅ ይደረጉ የነበሩ ድጎማዎችን ማቆማቸውና የአገሪቱን የውጭ ምንዛሪ ማዋሃድን የሚያካትቱ ፖሊሲዎችን ያወጡ ሲሆን ይህም ናይራ ከዶላር አንጻር የነበረው ዋጋ እንዲቀንስ አድርጓል። የቤንዚን ዋጋ ከጥፍ በላይ የጨመረ ሲሆን በዚህም ሳቢያ የጨመረው የዋጋ ግሽበት ባለፉት ሶስት አስርት ዓመታት ባልታየ ሁኔታ ባለፈው ወር ወደ 30 ከመቶ መድረሱን ብሔራዊ ስታቲስቲክስ ቢሮ መረጃ አሳይቷል። በአድማው የተሳተፉ የናይጄሪያ ሰራተኞች ኮንግሬስ ፕሬዚዳንት ጆ አጃኢሮ ረሃብ ላይነን ይህንን የማይረዳ ማንም የለም ሲሉ ተናግረዋል። ሌሎች ተሳታፊዎችም አድማዊ መንግስትን ትኩረት ማግኘት የሚችልበት ብቸኛ መንገድ ነው ብለዋል። ነገሮች ከእጃቸው እያመለጡ ነው ያለው በዋና ከተማው አቡጃ የሱቅ ባለቤት የሆነው ክርስቲያን ኦሚጄ በበኩሉ የዋጋ ማሻቀቡ ቀጥሏል። መንግስት ደግሞ አድርገዋለሁ የሚለውን እርዳታ አላቀረብም ሲል አስተያየት ሰጥቷል። ይህ አድማ በናይጄሪያ ከተካሄዱ አድማዎች አዲስ የተቀሰቀሰው ሲሆን በጥቅምት ወር የተደረገው አድማ እንዲቆም ወረሃዊ ክፍያዎችና ድጎማ ለማድረግ በሠራተኛ ማህበራትና መንግስት መካከል ስምምነት ደርሶ ነበር። ማህበራቱ መንግስት ለስድስት ወራት በየወሩ የ20 ዶላር ደሞዝ ጭማሪ ለማድረግና በሚሊዮን ለሚቆጠሩ ተጋላጭ ሰራተኞች ደግሞ ለሶስት ወራት ያክል የ15 ዶላር ድጋፍ ለማድረግ የገባውን ቃል ማክበር አልቻለም ሲሉ ከሰዋል። ባለፈው ዓመት በነዳጅ የሚንቀሳቀሱ አውቶቡሶችን ለጅምላ ማጓጓዣነት ለማሰማራት የተገባው ቃልም ተግባራዊ ሊሆን አልቻለም ነው የተባለው። የተራዘመው የሴኔጋል ምርጫ ክረምቱ ከመግባቱ በፊት ይካሄዳል ሲሉ ፕሬዚዳንት ሳል ተናገሩ። የሴኔጋሉ ፕሬዝዳንት ማኪሳል ትናንት ሰኞ ለብሔራዊ ምክክር መድረክ ሲናገሩ የተራዘመው የሀገሪቱ ብሔራዊ ምርጫ ክረምቱ ከመግባቱ አስቀድሞ ይካሄዳል ብለዋል። አያይዘውም የስልጣን ዘመናቸው ከሚያበቃበት የሚያዝያ ወር በፊት ስልጣናቸውን ለመልቀቅ ያላቸውን ቁርጠኝነት ደግመው አረጋግጠዋል። ይሁንና የሀገሪቱ ጠቅላይ ፍርድ ቤት በወሩ መጀመሪያ ላይ ባሳለፈው ውሳኔ መሠረት የምርጫው ቀን በፍጥነት መወሰን አለበት ያሉ 16 እጩዎች ግን በብሔራዊ ደረጃ በተጠራው በዚህ የውይይት መድረክ ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። የሁለተኛ ዙር የስልጣን ዘመናቸውን በማጠናቀቅ ላይ ያሉት ሳል የተፎካካሪዎችን ማንነት አስመልክቶ በተቀሰቀሰውና አሁንም ድረስ እልባት ባላገኘው ውዝግብ ሳቢያ ምርጫው ለአስር ወራት እንዲራዘም ማድረጋቸውም የሚታወስ ነው። ፕሬዚዳንቱ የወሰዱትን እርምጃ ህገ ወጥ ነው ሲል ውድቅ ያደረገው የሀገሪቱ ህገ መንግስታዊ ፍርድ ቤት በበኩሉ ባለፈው የካቲት 7 2016 ዓ ም ባሳለፈው ውሳኔ መንግስት በተቻለ ፍጥነት አዲስ የምርጫ ቀን እንዲያዘጋጅ ቢያዝም ሳል የሚመሩት መንግስት ግን አሁንም ድረስ ምርጫውን የሚካሄድበትን ቀን ቆርጦ ይፋ አላደረገም። በአንጻሩ ብሔራዊ ውይይቱ በህዝብና በፖለቲካ ተዋናዮች መካከል የመተማመን ስሜት ለመፍጠር ያለመ ሲሆን የሲቪል ማህበረሰብ አባላትንና የሃይማኖት መሪዎችን ያካተተ መሆኑም ታውቋል። በትክክልም ውይይትና ምክክሩ ያስፈለገው ይህን የተዳከመ ሁኔታ እንዲያንሰራራ ለማድረግና ለዲሞክራሲ ያለንን ቀናይነት ለማጎልበት ነው ሲሉ ሳል አጽንዖት ሰጥተው ተናግረዋል። በመጨረሻም ጨረቃ ላይ ያረፈችው ኦዴሴስ የቀራት የባትሪ ኃይል ከ10 እስከ 20 ሰዓታት ብቻ የሚያቆያት ነው ተባለ። እንደ አውሮፓውያን የዘመን አቆጣጠር ከ1972 ዓ ም ወዲህ ጨረቃ ላይ በማረፍ የመጀመሪያዋ የዩናይትድ ስቴትስ የጠፈር መንኩራኩር ኦዴሴስ የቀራት የባትሪ ኃይል ከ10 እስከ 20 ሰዓታት ብቻ የሚያቆያት መሆኑን የበረራዋ ተቆጣጣሪዎች አስታውቀዋል። መንኮራኩሯን ከሚያሳርፈው ሮቦት ጋርም እስካሁን ግንኙነታቸው የአለመቋረጡን ጨምሮ አመልክተዋል። ቴክሳስ ክፍለ ግዛት የሚገኘው ኢንቱቲቭ ማሽንስ የተባለው ኩባንያን እንዳመለከተው የበረራ ተቆጣጣሪዎች በዛሬው ዕለትም የጠፈር መንኮራኩሯ ጨረቃ ላይ ካሳረፈው የሮቦት መሳሪያ ጋር ግንኙነታቸውን መቀጠላቸውንና ማለዳ ላይም ልዩ ልዩ የሳይንስ መረጃዎችንና ምስሎችን መላኩን ተናግረዋል። የዩናይትድ ስቴትስ የጠፈር ምርምር አስተዳደር ናሳና የጠፈር መንኮራኩሯን ለመስራት እንዲሁም ወደ ጨረቃ ለማብረር ለኩባንያው የ118 ሚሊዮን ዶላር ወጪ ማድረጉም ታውቋል። ክብራትና ክብራን አድማ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የየካቲት 19 2016 ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ሌላ አማራጭ አለን። 202 205 9942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ ጉዳይ እንሻገር። በተለያዩ የኢትዮጵያ አካባቢዎች ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የሚቀርቡ ጥሪዎች ቢቀጥሉም በአማራ ክልል ግጭቶች አ ጀምሮ እንቅስቃሴ መቆሙን ነዋሪዎች ተናግረዋል። በተለይም በደቡብ መጫ ዞን መርሃዊ ከተማና በአዊ ብሔረሰብ አስተዳደር ዞን በአዲስ ቅዳምና በኮሶበር ከተሞች ዳግም ያገረሹት ግጭቶች ከፍተኛ የጸጥታ ስጋት መፍጠራቸውንና የመንግሥት መሥሪያ ቤቶች እና የንግድ ተቋማት ዛሬ ማክሰኞ ለአራተኛ ቀን ዝግ ሆነው እንደዋሉ ነዋሪዎች ለአሜሪካ ድምፅ አስረድተዋል። በአዲስ ቅዳምና በአካባቢው ካሉ ነዋሪዎች ከተማውን ለቀው የወጡ መኖራቸውንም አስተያየት ሰጪዎቹ አክለዋል። ኢትዮጵያ መከላከያ ሰራዊት ትናንት በፌስቡክ የማኅበራዊ ትስስር ገጹ ባሰፈረው መረጃ በተለይ ከመርሃዊ እስከ ገርጨጭ ከተሞች ድረስ ባለው 23 ኪሎ ሜትር መንገድ ስምሪት ማድረጉን ጠቁመዋል። የአማራ ክልል መንግስትም ዛሬ ባወጣው መግለጫ የተጀመረው የህግ ማስከበር ስራ ተጠናክሮ ይቀጥላል ብለዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ታጋራናለች። በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ካለፈው ሳምንት መገባደጃ አንስቶ ግጭቱ አይሎ እንደቀጠለባቸው ከተገለጹ በርካታ አካባቢዎች ውስጥ በተለይ የደቡብ ሜጫ ዞን እና የአዊ ብሔረሰብ አስተዳደር ዞን እንደሚገኙበት ያነጋገርናቸው የአካባቢው ነዋሪዎች አረጋግጠዋል። በዞኖቹ ባለፈው ሳምንት ቅዳሜ የተጀመረው ግጭት እስከ ዛሬ በመቀጠሉ ከባህር ዳር ከተማ እስከ ዳንግላ ከተማ ድረስ ባለው የ78 ኪሎ ሜትር መንገድ ላይ በሚገኙ አካባቢዎች የትራንስፖርት እንቅስ እንቅስቃሴን ጨምሮ ሌሎች የንግድና የመንግስት አገልግሎት ሰጭ ተቋማት ስራ ማቆማቸውን ነዋሪዎቹ ገልጸዋል። በደቡብ ሜጫ ዞን የምዕራዊ ከተማ ነዋሪ መሆናቸውን የነገሩን አቶ ይሁን እንደመላሽ ካለፈው ሳምንት ቅዳሜ ጀምሮ እንቅስቃሴ መቆሙን አብራርተዋል። ቅዳሜ ላይ ሰባት ሰዓት ላይ የተጀመረ አሉና መከላከያ ነው የገጠሙ። ሰባት ሰዓት ላይ ጀመሩ። በአስሳት ውስጥ ያነበረ ዛሬ ትራንስፖርት የለም። ቅዳሜ ጀምሮ የለም። ምንም እንቅስቃሴ የለም። ከመራዊ ባህር ዳርም የለም። ከመራዊ ዳንግላም የለም። እሱ የለም ዘቢያ ይባል ዋጋ ማረግ የለም። አናሚቀውም የመንግስት ሰራተኛ ቅድሙ የተዘጋጋ ነው። ቅድሙ በቅድም የተዘጋጋ ነው። የመንግስት ሰራተኛው ስራ የለም። ሰውን ህክምና መሄድም አልቻለም። አንድ ክፍት የነበረ ህክምና ነበረ፣ መሄድም አልተቻለም። የኢትዮጵያ የሀገር መከላከያ ሰራዊት ትላንት በፌስቡክ ማህበራዊ ትስስር ገጹ ባሰፈረው መረጃ በደቡብ ሜጫ ዞን በመራዊ ከተማ ትጥቃዊ ግጭቱ መኖሩን አረጋግጧል። ከመራዊ እስከ ገርጨጭ በሚያገናኘው ሀያ ሶስት ኪሎ ሜትር በሚወስደው መንገድ ጽንፈኛ ባለው ቡድን አመራርና አባላት ላይ እርምጃ መውሰዱንና ተዘግተው የነበሩ መንገዶችን ማስከፈቱን ገልጿል። በከተማዋ ግጭት ማገር ውሸቱ የተሰማው በቅርቡ በተካሄደው ውጊያ በርካታ ያልታጠቁ ሰላማዊ ሰዎች መገደላቸውን የሰብአዊ መብቶች ድርጅቶች እየገለጹ ባሉበት ወቅት ነው። ጥር 20 ቀን በዚችው መራዊ ከተማ የተደረገውን ግጭት ተከትሎ ቢያንስ 45 ሲቪሎች ከህግ ውጭ በመንግስት የጸጥታ ኃይሎች ተገለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን የካቲት አምስት ቀን ባዋጣው ሪፖርት አስታውቋል። የእነዚህን ሲቪሎች ማንነት ማረጋገጥ እንደተቻለም ሪፖርቱ አመልክቷል። ይህንኑ የሲቪሎች ግድያ አስመልክቶ የአሜሪካ ድምፅ ያነጋገራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ መከላከያ ሰራዊቱ እርምጃ የወሰደው ጥቃት በፈጸሙበት ጽንፈኛ ኃይል ላይ ነው ብለዋል። ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል በማለትም አክለዋል። ኢሰመኮና ሌሎች የሰብአዊ መብቶች ድርጅቶች በየመግለጫቸው የሰላማዊ ሰዎች ስቃይና ግድያ ያበቃ ዘንድ ግጭቶች በውይይት እንዲፈቱ ጠይቀዋል። ነዋሪዎች ግን ግጭቶች በተለያዩ አካባቢዎች መቀጠላቸውን እየተናገሩ ነው። በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳም ከተማ ነዋሪ የሆነውና ስሙን እንዳንጠቅስ የጠየቀን አስተያየት ሰጪ ትናንት ሰኞ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከበድ ያለ የተኩስ ልውውጥ እንደነበር ገልጿል። ዛሬ የተኩስ ድምጽ ባይኖርም በደህንነት ስጋት ከተማዋን ለቀው የወጡ ነዋሪዎች መኖራቸውን አስተያየት ሰጪው አስረድቷል። ማታ ያው ተኩስ አልፎ አልፎ ነበረ። አሁን ተግ ብሏል። የተወሰነ የከተማው ሰው በሙሉ ወጧል። አሁን ትናንትና ተኝቶ ቀን ሙሉ እስከ አስራ አንድ ሰዓት ተኝቶ ዋለ። ዛሬ ወቷል። በገጠር በገጠር ዘግቶ ቤት ቤት ዘግቶ ወጣል። ጠቅሎ የተፈናቀለ በቃ የከተማው ህዝብ ከወጣ ነ ፈራንና፣ ተኩሱን ምኑ ሲሆን ጊዜ በቃ ከምናልቅ ብለን አሁን ወደ ገጠር ወጣ ነ። ትራንስፖርት የሚባል ነገር የለም ምንም ዝውር የሚል ነገር መኪና ምናምን የለም። አሁን ተኩስ የለም ግን፣ አሁን ለመግጠም ደግሞ እየተዘጋጁ ናቸው። ለደህንነቷ በመስጋት ስሟን በሚስጥር እንድንይዝ የጠየቀችን በዚሁ ዞን የኮሶቨር ከተማ ነዋሪም ትላንት በነበረው የተኩስ ልውውጥ ምክንያት ዛሬ ምንም አይነት እንቅስቃሴ የለም ብላለች። መኪናዎች አይንቀሳቀሱ፣ መንገድ ተዘግቷል። ከደቡብ ሜጫ ዞን እና ከአዊ ብሔረሰብ ዞን በተጨማሪ በሰሜን ሸዋ፣ በሰሜን ወሎና በጎንደር አካባቢዎች በሚገኙ በርካታ ስፍራዎችም ከባድ ግጭቶች እየተካሄዱ እንደሆነ ምንጮች ለአሜሪካ ድምጽ አመልክተዋል። የአማራ ክልል መንግስት ዛሬ ባወጣው መግለጫ በክልሉ የህዝብ ሰላምና ደህንነት ለማስጠበቅ የተጀመረው ህግ የማስከበር ስራ ተጠናክሮ ይቀጥላል ብሏል። በአማራ ክልል በመንግስትና በፋኖ ታጣቂ ቡድን መካከል የቀጠለውን ግጭት በሰላማዊ መንገድ ለመፍታት በክልሉ ያሉ የሃይማኖት አባቶች አስተዋጽኦ እንዲያደርጉ ባለፈው ሳምንት ከነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ጥሪ ማቅረባቸው ይታወሳል። የታጣቂ ቡድኑ አባላት ትጥቃቸውን አስቀምጠው ወደ ሰላማዊ ህይወት ለመመለስ ፈቃደኛ ከሆኑ ብቻ ሰላም ሊፈጠር ይችላል ብለዋል። ጠቅላይ ሚኒስትሩ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር የሆኑት ያየውገነት ቸኮል አሁን ባለው ሁኔታ የአማራ ህዝብ ጥያቄ በሀገር ሽማግሌዎችና በሃይማኖት አባቶች የሚመለስ አይደለም ሲሉ አማራጭ ያሉትን ጠቁመዋል። እውነተኛና ሀቀኛ የሆነ ውይይት ከሁሉም የተለያየ ሀሳብ የተቃርኖ ሀሳብ ካላቸው ወገኖች ጋር ማድረግ ከተቻለ እና ያን ገቢራዊ ማድረግ ከተሻለ የተሻለ ለውጥ ማምጣት ይቻላል ብዬ አምናለሁ። በአማራ ክልል የቀጠለው ግጭት በሰላማዊ መንገድ ለመፍታት ያስችላል በሚል የክልሉ መንግስት ከፍተኛ አመራሮች በምስራቅ አማራ እንዲሁም በምዕራብ እና ሰሜን ጎንደር ዞን አንዳንድ አካባቢዎች ህዝባዊ ውይይቶችን እያካሄዱ ይገኛሉ። ለአሜሪካ ድምፅ አስቴር ምስጋናው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የማክሰኛው ምሽት ስርጭታችንን ነው። ቀደም ብላ አስቴር ያሰማችን የዕለቱን አብይ ርዕስ ጉዳይ ነበረ። የትንታኔው መጽሔት ይቀጥላል። በደላንታ ወረዳ የዋሻ ውስጥ ባህላዊ የውፓል ማምረቻ ስራ ላይ ሳሉ በናዳ የተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሐዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናገሩ። በናዳ የተቀበሩት አምራቾች ዛሬ ማክሰኞ 19ኛ ቀናቸውን የያዙ ሲሆን ከዚህ በኋላ በህይወት የመገኘታቸው እድል የመነመነው ነው ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። አስክሬናቸውን አግኝተን ቀብረናቸው በክብር ቀብራቸውም በክብር አለመፈጸማችን ሐዘናችንን አባብሰው ብለዋል። መስፍን አራጌ ቀጣዩን ዘገባ ልኮልናል። በደቡብ ወሎ ዞን ደላንታ ወረዳ 018 ቀበሌ አለውሃ በሚባለው ተራራ ወገብ ላይ ለኦፓል የከበረ ድንጋይ ምርት በተፈለፈለ ረጅም ዋሻ ውስጥ እንዳሉ በናዳ የተቀበሩ አምራቾች ዛሬ 19ኛ ቀናቸውን ይዘዋል። የአካባቢው ማህበረሰብና የአምራቾቹ ቤተሰቦች በዋሻው መግቢያ አንጻር ናዳውን እያነሱ ከ70 ሜትር በላይ ወደ ውስጥ ዘርቀው ለመግባት ቢሞክሩም የተቀበሩትን ወጣቶች በሕይወት ወይም ማስከሬናቸውን ለማግኘት አልቻሉም። ከ750 ሜትር በላይ እርዝመት እንዳለው በተገለ ጸዋ ዋሻ ውስጥ በናዳ የተዋጡ አምራቾች ከሁለት ሳምንታት በላይ ያለ ምግብና አየር በመቆየታቸው ተስፋቸው የተመናመነው ቤተሰቦቻቸው እርማቸውን ለማውጣት ሐዘን ተቀምጠዋል። የደላንተ ወረዳ ነዋሪው አቶ ካሳው ደጀን በናዳው ከተከበሩት አምራቾች ሦስቱ የቤተሰባቸው አባላት እንደሆኑ ይናገራሉ። አደጋውንም ቅስም ሰባሪ ሲሉን ነው የገለጹት። ከአንድ ቤት ሶስት ሰዎች ናቸው ደጀን ጌታዬና አንታየ ጌታዬ ያዊት ስላች ናቸው። ሁለቱ ወንድማማች ናቸው። አንደኛው ደግሞ የአንደኛው ሚስት ወንድም ለቤተሰብ ታዛዥ ቅን፣ ለቤተሰብ ሆነ ለጎረቤት ጥሩ አገልጋይና ታዛዥ ናቸው። ብዙ ትልቅ ሰውም አክባሪ፣ ለቤተሰብ በጉልበታቸው ቅን አገልጋይ ናቸው። ቤተሰብ ያስተዳድራሉ። ስትዛር ይዘዋል ትና ደካማ ቤተሰብ አላቸው። እነሱ ይረዳያሉ። ትናንትና ተስፋ ነበረን። ታንክ ምናምን መጥቶ እሱ ስድ ይበድ በኋላ ደሎንቴ መፍትሄ ይመጣል ተብሎ የሳይኖር ቀረ። ከትናንት ወዲህ በቃ ተስፋ ቆርጠን ምንም እንዲ ተስፋ እንዲ የሌላቸውን አሁን ያረጋግጥ በጣም የልጆቹ ወጥቶ መቅረት ከምንም በላይ እያዘን ና እየተከዝ ምን ያለ የወረዳው መንግሥታዊ አመራርም ሆነ የአካባቢው ማህበረሰብ በዋሻው ውስጥ ሳሉ በናዳ የተቀበሩትን ወጣቶች ቁጥር ከአስር እስከ ሀያ ያደርሱታል። አቶ ካሳው ግን በናዳው እንደተዋጡ የተረጋገጡት ሰዎችን ብዛት ከአስር ያሳነሱታል። መራየው አበበ ፋሲል ሞላ ጌጅን ጌታዬ እንታዬ ጌታዬ ዲያዊት ስለሽ፣ መሰለ ምስጌ፣ መኮንን ብርሃን ዜሮ አስራ ስምንት ቀበሌ ናቸው። ከዛው ከሚሰራበት ቀበሌ ማለት ነው። ቡኩ የምትባል ደግሞ ከሌላ ቀበሌ ነው። ከጣና የመጣች ስምንት ናቸው። ከሐዘንተኛ ቤተሰቦቹ አንዷ አለሚቱ ክፍሌ መራጊው አበበ የተባለ የሀያ ዘጠኝ አመት ታናሽ ወንድማቸውን በናዳ አጥቸዋለሁ ሲሉ ይናገራሉ። ወንድማቸው በወጣትነቱና ብዙ በሚሰራበት እድሜ የእንዲህ አይነት አደጋ ሰላባ መሆኑ ለቤተሰቡና ለአካባቢው ማህበረሰብ አስደንጋጭ አሳዛኝም ክስተት እንደሆነ ይገልጻሉ። መረጋበበ ማለት በጣም ደግ መልካም ሰው ፈጣሪ ሲፈጥር ከላይ ሁሉን ነገር ትትና እስከ ወንድነት አሟልቶ የፈጠረው እኔ እህቱ ስለሆንኩ ብቻ ሳይሆን የንምልለት ጎረቤትም ዘመድ ባደው ምንም አይነት ሳካ የሌለው ምንም የስድስት ወር አንድ ወንድ ልጅ ሕፃን ያለው ነው። እናቱም አባቱም አሉ። እንደ አጋጣሚ ሆኖ እናትና አባቱ ተለያይተው የብቻ ነበር የሚኖሩት። አባቱ ትንሽ በጉልበት ደከም ያለ ስለነበረ አባቱን እየጦረ ከሱ ውጭ አባቱን ማንም የሚረዳው እናንትን የሚለው የሌለው ልጅ ነው። እናቱም በተመሳሳይ እንደዛው። በቃ በሁሉም ነገር ለሁሉም ወገን እንኳን ለእናት አባቱ አይደለም ቀርቶ ለማንኛውም ወገኖቹ ለሁሉም ምንትን ተጠሪና ደራሽ የሆነ ወጣት ልጅ ነበር ግን ይሄ ነው ብሎ ለመግለጽ ራሱ ትንሽ ይገባኛል። የደላንታ ወረዳ ዋና አስተዳዳሪ አያሌው በሬሁን፣ ባህላዊና ዘመናዊ ዘዴዎችን በመጠቀም በናዳው የተያዙትን አምራቾች ለመታደግ ሙከራዎች ቢደረጉም ውጤት እንዳላመጡ አስረድተዋል። የአገር መከላከያ ሰራዊት በተለያዩ ተተኳሾች ከዋሻው ላይ የተንጠለጠለውን ናዳ ለመበተን እና የነፍስ አድን ጥረቱን ለማ አቃለል ሙከራዎችን ማድረጉን አቶ አያሌው አመልክተዋል። የሰው ቁጥር እስካሁን ዘጠኝ የሚል ነው ያለን መረጃ። እዚህ ያለኋት ልዩ ስም ቆቋ ከሚባለው ከዛው ቀበሌ ስምንት ከሌላ ቀበሌ የመጣ አንዳለ የሚል እነሱ ለማውጣት በርካታ ርብርብ ተደረገ። በባህላዊ መልኩ እየተቆፈረ ስለነበር ተደርምሶ የነበረው ለሰባት ቀን አካባቢ በባህላዊ መልኩ ተቆፍሮ እንዲወጣ ለማድረግ ጥረት አደረግን፣ አልተቻለም። ከዛ በኋላ ደግሞ ሌሎች አማራጮችን ተጠቀምን። መከላከያ መሐንዲሶቹን ክልልም የዞን መንግስትም ጂኦሎጂስቶችን አስገባ ታየ። የመከላከያ አማራጮች ቋጥኙ እንዲወርድ ጥረት ተደረገ። የሚቻለው ሁሉ ተደረገ። የመጀመሪያው ፕላን ላይ ውጤት ማምጣት አልተቻለም። ሁለተኛ ፕላን እንደገና ታይቶ የምስራቅ አማራ እዝን የሚያስተባብሩት ጀኔራል ዘውዱ ሰ ሶስት አድርጌ መተው መጥተው ቦታውን አዩት። መሐንዲስም ይዘው ገቡ። የዞኑም ዋና አስተዳዳሪ ከክልልም መንግስት አካላት ተልኮ መጥቶ በጋራ ታየ። ማቴሪያል ቀረበ። የተደራጀ ኃይልም እንዲገባ ተደረገ። ገብተው እነሱ ካዩ በኋላ ትናንትና በገቡት መሳሪያዎች የሚቻለውን ሁሉ ተደረገ። አሁንም ያንን ቆጥኝ ማውረድ ያልተቻለ አሁን የመስራት አቅሙም ሰውም ሰዎች ቤተሰብም ቁጥሩ እየቀነሰ መጣ። እርሙንም የማውጣት የማስለቀት ላካሄዱ የሰው ኃይል ቁጥሩ ለቁፈራ እየቀነሰብን መጣ። በእኛ በኩል ግን የሚቻለውን ሁሉ ያደረግን ነው። እንዴት አስከሬን ከዛ አስቀምጠን ያለ ወግ ያለ ማድረግ ያለ አገር ያለ እሴት ያለ ትውፊታችን እንዴት እንደዛ ሊሆን ይችላል የሚል ሀሳብ አለን። እኛም እንዲ አካባቢ መንግስት ግን የውጤቱ ጉዳይ እውነት ለመናገር ከዚህ ባሻገር ያመጣ ነው ነገር አልነበረም። ስለዚህ ተስፋ አስቆራጭ ነው። በህይወት የማግኘቱ ነገር በቃ አስራ ዘጠኝ ቀን ሞላቸው። እንግዲህ ይህንን መገመት ለማንም አያሻም። የወርቅ ዋሻ ኦፓል አምራቾችና ግብይት ማህበር ሊቀመንበር አቶ ተስፋ ያጋዥ እንዲህ አይነት አደጋዎች ዳግም እንዳይከሰቱ መፍትሄ ያሉትን ሀሳብ ሰንዝረዋል ወደፊት ያው ቦታ ብዙ ስራ አጦችን የያዘ ቦታ ስለሆነ መንግስት ከወዲሁ ቢሞቱም እንኳ ተጨማሪ ብዙ ስራ አጦች እዛ ቦታ ላይ ስለሆነ የረት ቀራት ኑሯቸውን የሚገፉት መንግስት የተሻለ ነገር ተጠቅሞ ገደሉ ካልወረዴ አስቸጋሪ ነው። እዚ አካባቢ ያሉ ወጣቶች የተዳድር መፍጠሪያቸው ነው እና ለተተኪውም ትውልድ አደጋ የሆነውን ፓርት መንግስት በተሻለ መንገድ ተባብሮን ወርድ። የናዳው መንስኤ ዋሻውን ለመደገፍ የቆሙት ምሰሶዎች በህገወጥ አምራቾች በመፍረሳቸው እንደሆነ የአካባቢውን አምራቾች ዋቢ አድርጎ የአሜሪካ ድምጽ መዘገቡ ይታወሳል። ናዳው በተከሰተበት አካባቢ ሰባት መቶ ሀምሳ ወጣቶች በማህበር ተደራጅተው በኦፓልማ ማምረት ስራ ላይ እንደተሰማሩ ከወርቅ ዋሻ ኦፓል አምራቾችና ግብይት ማህበር የተገኘ መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም ገደላማ በመሆኑ በተደጋጋሚ የሚከሰተው ናዳ ለህይወት መጥፋትና ለአካል ጉዳት ምክንያት እንደሆነ ይነገራል። ምርቱ በዘመናዊ አሰራር ካልተደገፈ ወደፊትም መሰል ችግሮች ሊፈጠሩ እንደሚችሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍናራጌ መስፍናራጌን ለቀደመው ዘገባ አመሰግናለው። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በኢትዮጵያ ለተረጂዎች የምግብ እርዳታ ለማቅረብ 3.4 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅትና ኢትዮጵያ መንግስት አስታውቀዋል። የተረጂዎች ብዛት በተያዘው ዓመት 10.4 ሚሊዮን ይደርሳል ተብሏል። ኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለል አቡሃይ በአሁኑ ወቅት በአገሪቱ ያለው የተረጂዎች ቁጥር 6.6 ሚሊዮን መሆኑን ገልጸዋል። በጎርፍና በሌሎች ምክንያቶች ይሄው አሃዝ እንደሚጨምር ባለሙያው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይዟል። አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት የኢትዮጵያ አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ዩኤን ኦቻ ትናንት ሰኞ የካቲት 18 ቀን 2016 ዓ ም ባወጡት የሰብአዊ እርዳታ የጋራ እቅድ መግለጫ በሀገሪቱ በተለያዩ አካባቢዎች ያጋጠሙት ድርቅና ግጭቶች ሰብአዊ ችግሮችን እያስከተሉ እንደሚገኙ አመልክተዋል። የኢትዮጵያ መንግሥትና አጋሮቹ በዚህ አስቸጋሪ ወቅት በሰሜን ኢትዮጵያ በድርቅ ጉዳት ለደረሰባቸው ሰዎች የነፍስ አድን እርዳታ እያደረጉ መሆናቸውን አውስቶ ሆኖም እጥረት መኖሩን ገልጸዋል። ሁኔታው እየተባባሰ ሊሄድ እንደሚችልም ጠቁመዋል። የጋራ መግለጫው አክሎም ለአምስት ተከታታይ የክረምት ወቅቶች ዝናብ ባለማግኘታቸው ጉዳት ደርሰውባቸው የነበሩት የደቡብና የደቡብ ምስራቅ ኢትዮጵያ አካባቢዎች ቀደም ሲል የበልግ ዝናብ በማግኘታቸው ከድርቅ ተጽዕኖ ቢድኑም አሁንም ሰብአዊ እርዳታ እንደሚሹ ያሳያል። ይህ ደግሞ በያዝነው የአውሮፓውያኑ 2024 በአጠቃላይ በሀገሪቱ ውስጥ ያሉትን የተረጂዎች ብዛት 10.4 ሚሊየን እንደሚያደርሰው አመልክተዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለለ አቡሃይ በሀገሪቱ የተረጂዎች ቁጥር አስር ነጥብ አራት ሚሊዮን ሊደርስ የሚችልበትን ምክንያት ያብራራሉ። አሁን ከጥር ወር እስከ መጋቢት ወር ያለን የተረጂ ቁጥር ስድስት ነጥብ ስድስት ሚሊዮን ዜጎች ነው። ድርቁ በዚህ ሁኔታ የሚቀጥል ከሆነ ይሄን ቁጥር ይዘን በቀጣይ ደግሞ እንዳልኩ የጎርፍን ማክረምቱን ከመሆኑ የተነሳ እንደገና ደግሞ በዚህ ወቅት ገበሬዎች ያመረቱት ምርት ሲስተም ላይ የማይውልበት ገና በማሸት ወይም ደግሞ የተዘራውን በመድረስ ላይ ነው እንጂ አይደርስምና ይሄ ሁሉ ምክንያቶች ተደምረው የእርዳታ ቁጥር ፈላጊዎች ወደ አስር ነጥብ በላይ እንደሚሆን ይታመናል። የኢትዮጵያ መንግስትና የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ የጋራ መግለጫ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያው ጦርነት ቢቆምም አሁንም በሌሎች የሀገሪቱ አካባቢዎች የቀጠለው ግጭት የእርዳታ ፈላጊዎቹ ብዛት እንዲጨምር ማድረጉን ያስረዳል። ችግሩ ወደ ከፋ ደረጃ ከመባባሱ በፊትም የሚመለከታቸው አካላት ሁሉ በአፋጣኝ የሰብዓዊ ድጋፍ እንዲያደርጉ ጠይቋል። የምግብ እርዳታ ያስፈልጋቸዋል ለተባሉት 10.4 ሚሊዮን ሰዎች ምላሽ ለመስጠትም በያዝነው ዓመት 3.4 ቢሊዮን ዶላር እንደሚያስፈልግ መግለጫው አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ ገብረመድህን ደብረ ሚካኤልን አመሰግናለው። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። አሁን ዋሽንግተን ዲሲ ላይ በስቱዲዮ ሰዓታችን አቆጣጠር ከቀኑ ሰባት ሰዓት ከሰላሳ ሁለት ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ ሰላሳ ሁለት ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆነ። ወደ ምዕራብ አፍሪካ እናቀናለን። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ በኒጀር ላይ የጣለውን ማዕቀብ ማንሳቱ እንዲሁም በማሊና ቡርኪና ፋሶ ላይ የነበረውን ማዕቀብ ለማላላት መወሰኑ በአብዛኛው የቀጠናው የፖለቲካ ተንታኞች ዘንድ በመልካም ታይተዋል። ኢኮዋስ እንደሚለው ባለፈው ቅዳሜ የደረሰበት ውሳኔ ሰብአዊነትን መሰረት ያደረገ ሲሆን በሶስቱ ሀገራት ካሉ ወታደራዊ ሁንታዎች ጋር ንግግር ለመጀመር ጥርጊያ መንገድ ይከፍታልም ብሏል። አንዳንድ የፖለቲካ ተንታኞች ግን ኤኮዋስ ውሳኔው ብዙም ውጤት አይኖረውም ሲሉ ይታቻሉ። ቲሞቲ አቢጃ ከአቡጃ ላከውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። ኤኮዋስ ባለፈው ቅዳሜ ውሳኔውን ማሳወቁን ተከትሎ ማዕቀቡ በተለይ ጎድቷቸው በነበሩት ኒጀር እና ሰሜናዊ ናይጄሪያ ክፍሎች ደስታና ተስፋ ታይቷል። ኤኮዋስ በምዕራብ አፍሪካ ማዕቀብ ተጥሎበት የነበረው የኒጀር ሀብት እንዲንቀሳቀስ የአገሪቱ ድንበርም እንዲከፈት እንዲሁም ተጥሎ የነበረውና የንግድ አውሮፕላኖች ወደ ኒጀር የሚያደርጉት የአየር በረራ እገዳ እንዲነሳ ወስኗል። በዓለም አቀፍ ጥናት ማዕከል የአፍሪካ ፕሮግራም ክፍል ተመራማሪ የሆኑት ኢዲያት ሀሳን እንደሚሉት ውሳኔው በኒጀር ለሚገኘው ሕዝብ እፎይታን የሚሰጥ ነው። የዚህ ሀገር ኢኮኖሚ እንደሚሻሻል ይጠበቃል። በተለይም ናይጀሪያና ኒጀርን በተመለከተ የምግብና የሸቀጦች ዝውውር እንደሚኖር እንጠብቃለን። ከዛ በተረፈ ዜጎች የተሻለ አገልግሎት ያገኛሉ። የምግብ ዋጋም እንደሚቀንስ እንጠብቃለን። ማዕቀቦቹ የተጣሉት ባለፈው ሐምሌ፣ የኒጀር ፕሬዝዳንት ሞሐመድ ባዙም በወታደራዊ ሁንታ ከስልጣን መነሳታቸውን ተከትሎ ነው። ከዚህ በፊት በቀጠናው ተጥሎ የማያውቅ ጠንከር ያለ ማዕቀብ እንደመሆኑ ኒጀርን ክፉኛ ጎድቷት ነበር። የዓለም ባንክ እንደሚለው በኒጄር የሚታየውና ቀድሞውንም የነበረው የከፋ የድህነት ሁኔታ በእጅጉ ጨምሯል። ቀጠናዊው ትብብር እንደሚገልጸው ባለፈው ቅዳሜ የደረሰበት ውሳኔ ሰብአዊነትን መሠረት ያደረገ ሲሆን በኒጄር ካለው ወታደራዊ ሁንታ ጋር ንግግር ለመጀመርም ጥርጊያ መንገድ ይከፍታል። ቀጠናዊው ትስስር ምዕራብ አፍሪካን እያበጠ ያለውን ወታደራዊ መፈንቅለ መንግሥት እንዲሁም የፖለቲካ ቀውስ ማስቆም ያዳገተው ይመስላል። ቀጠናዊ ማኅበረሰቡ በወታደራዊ መንግሥታት ላይ ማዕቀብ ጥለዋል በሚል በሁንታ የሚተዳደሩት ኒጀር፣ ቡርኪና ፋሶ እና ማሊ ባለፈው ወር ከኤኮዋስ ለቀው እንደወጡ አስታውቀዋል። የፖለቲካ ትንታኙ አህመድ በኋሪ እንደሚሉት የማዕቀቡ መነሳት የአገራቱን አቋም የሚያስቀይር አይሆንም። እንደሚመስለኝ ዋናው ጥያቄ ኒጀር፣ ቡርኪና ፋሶ እና ማሊ ለማዕቀቡ መነሳት ቦታ ይሰጡታልን የሚለው ነው። እነዚህ ሀገራት በአንድነት በመሆን በተለየ አቅጣጫ በመገስገስ ላይ ናቸው። እነዚህን አገራትን በተመለከተ በተለይም በኤካዋስ መሪነት የተከተልነው የውጭ ጉዳይ ግንኙነት አሰራር ከጅምሩ ችግር የነበረበት ነበር። ሶስቱ አገራት ማለትም ኒጀር፣ ማሊ እና ቡርኪና ፋሶ የሳህል አገራት ቃል ኪዳን የተሰኘ ትብብር ባለፈው መስከረም መስርተዋል። ባለፈው ሳምንት ደግሞ ኮንፌዴሬሽን በመፍጠር የጋራ መገበያያ ብር በቅርቡ እንደሚያትም ቃል ኪዳኑ አስታውቋል። ይህ ተግባራዊ የሚሆን ከሆነ የፖለቲካ ተንታኙ አህመድ ቡሃሪ እንደሚሉት በቀጠናው ትብብርና ልማት ላይ የከፋ ተጽዕኖ የሚያስከትል ይሆናል። ቲሞቲ ኦቢዙ ከአቡጃ ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። እንግዲህ ወልዴን አመሰግናለሁ። ከምዕራብ አፍሪካ ወደ አውሮፓ ስናቀና፣ ስዊድን በመጪዎቹ ቀናት ወይም ሳምንታት ውስጥ ኔቶን በይፋ እንደምትቀላቀል ይጠበቃል። ሃንጋሪ ትናንት ሰኞ የሁንታዋን በመስጠት የመጨረሻዋ አባል ሀገር ሆናለች። ተንታኞቹ እንደሚናገሩት ስዊድን ለምዕራቡ የመከላከያ ህብረት ጠቃሚ አቅም ይዛ ትመጣለች። ሄንሪ ሪጅዌል ተከታዩን ዘገባ አጠናቅረዋል። ደረጀ ደስታ ያቀርበዋል። ቸው ከስድስት መቶ ቀናት በኋላ ትናንት ሰኞ በሰጡት ድምጽ አጽድቀውታል። ህግ አውጪዎቹ ውሳኔውን እንዲያጸድቁ የገፋፉት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን የስዊድን ወደ ህብረቱ መግባት ለሃንጋሪ መልካም ነው ይላሉ። የስዊድን እና የሃንጋሪ ጦር ትብብር ከስዊድን ወደ ኔቶ ህብረት አባልነት መግባት ጋር የሃንጋሪን ደህንነት ያጠናክራል። ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች ከሶስት ወራት በኋላ ስዊድን ከፊንላንድ ጋር እንደ አውሮፓ አቆጣጠር በግንቦት 2022 በጋራ ያቀረበችውን ማመልከቻ ከ31 የኒቶ አባላት መካከል በመጨረሻ ያጸደቀችው የመጨረሻ ይቶ ሀገር ሃንጋሪ ናት። የሃንጋሪ ጠቅላይ ሚኒስትር ኦርባን የስዊድንን የአባልነት ድምፅ ያዘገዩት ስዊድን የሃንጋሪ ዲሞክራሲ ወደ ኋላ እየተጎተተ ነው ስትል ባቀረበችው ትችት ተከፍተው ነበር። ይሁን እንጂ የስዊድን ጠቅላይ ሚኒስትር ኡልፍ ክሪስተርሰን ባለፈው አርብ ቡዳፔስትን መጎብኘትና የሃንጋሪ አራት የስዊድኖቹን ግሪፔን ተዋጊ ጄቶችን መግዛት ውዝግቡን አብርዶታል። ክሪስተርሰን ዕለቱን ታሪካዊ ቀን ብለውታል። ስዊድን ለአስርተ ዓመታት የቆየውን የወታደራዊ ገለልተኝነት ፖሊሲ በማቆም በሚቀጥሉት ሳምንታት ውስጥ ኔቶን በይፋ ትቀላቀላለች። በስዊድን መከላከያ የምርምር ተቋም ከፍተኛ ተንታኝ ሮበርት ዳልሲጆ የችግሩ የመጨረሻው ክፍል ተፈቷል። ስዊድን ኔቶን መቀላቀሏ በኖርዲክ ባልቲክ አካባቢ ያለውን የህብረቱን ስትራቴጂ ያጠናቅቃል። ስዊድንም የዩናይትድ ስቴትስን የኒውክሌር ደህንነት ጥበቃ ድጋፍ ታገኛለች። ስዊድንም እንዲሁ ጠቃሚ የሆነ ወታደራዊ አቅምን ወደ ህብረቱ ታመጣለች፣ ይላሉ አሁንም ሮበርት ዳልስጆ። ከስዊድኑ የግሪፔን ተዋጊ አውሮፕላን ጋር ዘመናዊ የአየር ኃይል አለን። በተለይ በባልቲክ ባህር ውስጥ ካለው ሁኔታ ጋር የተስማሙ ምርጥ ሰርጓጅ መርከቦች አሉን። ጥቂት፣ ነገር ግን በከፍተኛ ቴክኖሎጂ የታገዘ የባህር ኃይል አለን። በምድርም የተወሰነውን የሰሜን ንፍቀ ክበብ ደቡባዊ ክፍል መሸፈን የሚያስችል አቅምም አለን። ላትቪያ፣ ሊትዌኒያና ኢስቶኒያ ለሩሲያ ጥቃት በስፋት የተጋለጡ ናቸው ተብለው በኅብረቱ አባል አገራት ዘንድ ይታያሉ። ተንታኞች ስዊድን እና ፊንላንድን የኅብረቱ አባል አድርጎ መቀላቀል ትልቅ የመከላከያ አቅም ይፈጥራል ይላሉ። ከፊንላንድ ዓለም አቀፍ ጉዳዮች ተቋም ቻርሊ ሳሎኒየስ ላትቪያን፣ ሊትዌኒያን እና ኢስቶኒያን ከተለያዩ አቅጣጫዎች መከላከል ያስችላል ሁለቱንም አገራት እንደ ኔቶ አባልነታቸው በመውሰድ ከሰሜን ፊንላንድና ከሰሜን ምዕራብ ስዊድን አቅጣጫዎች በጣም ትልቅና የተቀናጀ የአየር ኃይል እንቅስቃሴ ማከናወን ያስችላል። ከአንድ ዓመት በፊት እንዲህ ያለ እቅድ ማሰብ የማይቻል ነገር ነበር። የመጨረሻዎቹ አስፈላጊ ደንቦች ተሟልተው ከተጠናቀቁ በኋላ በሚቀጥሉት ቀናት ወደ ኅብረቱ የመቀላቀል ሥነ ሥርዓት እንደሚካሄድ ይጠበቃል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ትናንት ሰኞ እንደተናገሩት የስዊድን ወደ ኅብረቱ መቀላቀል ሁላችንንም የበለጠ ጠንካራና አስተማማኝ ደህንነት እንዲኖረን ያደርገናል ብለዋል። ሩሲያ ስለ ጉዳዩ ወዲያውኑ ምላሽ አልሰጠችም። ይሁን እንጂ ቀደም ሲል በሰጠችው መግለጫ የኔቶ አባልነቱ ስዊድንን የሩሲያ የበቀል እርምጃዎች ትክክለኛ ኢላማ ያደርጋታል የሚል አስተያየት ሰጥታለች። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። አዲስ አበባና የእሳት አደጋዎች መነሻው በኢትዮጵያ ባለፉት ስድስት ወራት ውስጥ ብቻ በደረሰው የእሳት አደጋ ወደ ግማሽ ቢሊዮን ብር ንብረት መውደሙ ተገልጸዋል። በዚህ ዓመት ስድስት ወራት ውስጥ 139 የእሳት ቃጠሎዎች በሀገር አቀፍ ደረጃ መድረሳቸውን ለአሜሪካ ድምፅ የተናገሩት የፌዴራል ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ጄላን አብዲ መንስያቸውም በፎሬንሲክ ምርመራ ለመለየት እንደተቻለ ገልጸዋል። ከእሳት ቃጠሎዎቹ 94 በመቶዎቹ በአዲስ አበባ መድረሳቸውን የጠቀሱት የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ግማሽ ቢሊዮን ብር ገደማ ሀብትም በአደጋው መውደሙን ተናግረዋል። በጉዳዩ ላይ አስማማው አየነው በቅርቡ በእሳት ቃጠሎ ቤታቸው ወደመባቸውን የአዲስ አበባ ነዋሪዎችንም ጨምሮ አነጋግረዋል። ተከታዩን ዘገባም ልኮልናል። በተጋመሰው 2016 ዓ ም ስድስት ወራት ውስጥ በአገር አቀፍ ደረጃ እንደተከሰቱ የፌዴራል ፖሊስ ኮሚሽን ከገለጻቸው 139 የእሳት ቃጠሎች 130 የሚሆኑት በአዲስ አበባ የደረሱ ናቸው። አደጋው ንብረታቸውን ካሳጣቸው የርዕሰ መዲናይቱ ነዋሪዎች መካከል አቶ አየለ ወርኬ ይገኙበታል። በከተማዋ ሽሮሜዳ አካባቢ ነዋሪው አቶ አየለ ባለፈው ሳምንት ቅዳሜ የካቲት 16 ቀን 2016 ዓ ም በመኖሪያ ቤታቸው ላይ ስለደረሰው የእሳት ቃጠሎ አደጋ ለአሜሪካ ድምፅ አስረድተዋል። ኤሌክትሪክ ትንሽ ምጣድ ተሰርቶ ነበረ። ያችን በተሳል መብራት ጠብቶ ነበረ። ከዛ በኋላ ምኛም ያው ክዳን በዓል ነበረ። ትንሽ ረሳን በረዘግተን ያው በቴክሳስ ምናምን አካባቢ ሄደን ተመልሰን እስክንመጣ ድረስ ብዙዎች እዚህ ነበሩ። ከምሽት ወደ አንድ ሰዓት ከአስር ላይ የኤሌክትሪክ ችግር ነው። በዛ ያው ሰዓት እንድነሳ ተደረገ። ሰው ላይ ያልደረሰም ሙሉ እቃ ይሄ እንዳለ ቤት ያለ እቃ ሙሉ አልቋል። ጣሪያውም ሌላ ጋር እንዳይተላለፍ አንድ ሁለት ክፍል ሙሉ በሙሉ አለቀ። ሌላ ክፍል ላይ እንዳይተላለፍ ብሎክን ስለሆነ እግዚአብሔር አትርፎታል እና ሙሉ አንድ ነገር እየተረፈ ነው። ederim. አብዛኞቹ አደጋዎች የሚፈጠሩት ከበዓላት ወቅትና ዝግጅት ጋር ተያይዞ እንደሆነ የተናገሩት የኮሚሽኑ ቃል አቀባይ አቶ ጄይላን አብዲ ከጥንቃቄ ጉድለት የተከሰቱም እንዳሉ ተናግረዋል። የአደጋዎቹን መንስኤ የሚተነትነውን የፎረንሲክ ምርመራ ሪፖርት ይፋ ማድረግ ያስፈለገውም ኅብረተሰቡ ጥንቃቄ እንዲያደርግ በማሰብ እንደሆነም አስገንዝበዋል። በዚህ ምርመራ ሪፖርት እንደተገለጸው በአዲስ አበባ ከደረሱ የእሳት ቃጠሎዎች 15ቱ ሆነ ተብሎ የደረሱ ናቸው። የኮሚሽኑ የህዝብ ግንኙነት ኃላፊ ጄይላን አብዲ ስለዚህ ጉዳይ ለአሜሪካ ድምፅ አብራርተዋል። መንስኤዎቹ በአራት ክፍሎች የተከፈሉ ናቸው። አንዱ በምርመራ የተጣራው ማለት ነው፣ በኤሌክትሪክ የሚደርስ ቴክኒክ ችግር ምክንያት የሚደርስ ነው። ይሄኛው በዚህ አመት በሁለት ሺ አስራ ስድስት ስድስት ወር ውስጥ ሰባ ሶስት ቃጠሎዎች ደርሷል። ይህም የደረሰው በአዲስ አበባ ከተማ ነው። በመካኒካል ችግር ደግሞ ምክንያት የተፈጠሩት አስራ ዘጠኝ ናቸው። ለምሳሌ መኪና በራሱ ጊዜ አንዳንድ ጊዜ በሙቀት ይቃጠላል። ሶ ሳይነካው ሞቆ በራሱ የሚቃጠልበት ጊዜ አለ። ያ መካኒካል ሶ እጅ ሳይኖርበት ማለት እንደሱ ማለት ነው። እነዚህ ደግሞ በመካኒካል ችግር ምክንያት የተፈጠሩት አስራ ዘጠኝ ናቸው። ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅ ሲባል ወይም ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ ደግሞ በሰው አማታኝነት የሚደርስ እሳት አደጋ አለ። ይህም አስራ አምስት ነው። በቸልተኝነት የሚፈጸም ደግሞ እሳት አደጋ አለ። ይህም አስራ አምስት ነው። አንዱ የቀረኝ ምንድን ነው? በሌላ ምክንያት የሚደርስ ብለን ያስቀመጥነው ስምንት አሉ። መቶ ሰላሳ ነው። በአዲስ አበባ ብቻ የደረሰው ቃጠሎ መቶ ሰላሳ ስንል እኛ ለምሳሌ በአንድ ቃጠሎ መኪና ሊቃጠል ይችላል። የሰው ህይወት ሊጠፋ ይችላል። በርካታ በሚሊዮን የሚቆጠር ገንዘብ ሊወድም ይችላል። ሀብት ሊወድም ይችላል። አንድ ነው የምንለው እኛ በአንድ የተከሰተውን ቃጠሎ እንደ አንድ ነው የምንቆጥረው። ስለዚህ ከዛ አንጻር እነዚህ ደርሰዋል ማለት ነው። አደገኛ ነው። ይሄ የአዲስ አበባ የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በበኩላቸው በከተማዋ ከእሳት ቃጠሎ በተጨማሪ 89 ሌሎች አደጋዎችን በስድስቱ ወራት ውስጥ እንደተከሰቱ ለአሜሪካ ድምፅ አስታውቋል በእሳት ቃጠሎቹ ብቻ ግማሽ ቢሊዮን ብር የሚገመት ሀብትም መውደሙን አቶ ንጋቱ ተናግረዋል። ላጋጠሙ አደጋዎች ፈጣን ምላሽ ለመስጠት ጥረት አድርገናል። እንግዲህ በተለይ በስድስቱ ወሩም አጋጥመው ከነበሩ አደጋዎች ሀያ አምስት ሰዎች ህይወታቸው አደጋ ላይ ወድቀው የነበሩ ሀያ አምስት ሰዎች ከአደጋው መታደግ ችለናል። እንደዚሁም ወደ ሰባት ነጥብ ስምንት ቢሊዮን ብር የሚገመት ንብረትም እንደዚሁ ከአደጋው ማትረፍ ችለናል በአንጻሩ ደግሞ አራት መቶ ሰባ አምስት ሚሊዮን ብር የሚገመት ንብረት ደግሞ በእሳት አደጋው የወደመበትን ሂደት እናነሳለን እና በአብዛኛው እንግዲህ የምናተርፈው እና የምንታደገው ይበልጣል በጋ ላይ ሲሆን የእሳት አደጋ የሚጨምርበት ሂደት አለ አጠቃላይ በስድስት ወሩ ሁለት መቶ አስራ ዘጠኝ አደጋዎች አጋጥመዋል ከዚህ ውስጥ አንድ መቶ ሰላሳው የእሳት አደጋ ሲሆን ቀሪ ሰማንያ ዘጠኝ ደግሞ ሌሎች ድንገተኛ አደጋዎች ናቸው። ሌሎች የምንላቸው የጎርፍ አደጋ፣ የኮንስትራክሽን አደጋ እንደዚሁም ደግሞ እነዚህ አዲስ አበባ ውስጥ አልፎ አልፎ ክፍቱን እየተተው የሚተው ጉድጓዶች እና ውሃ የሚያቆሩ ጉድጓዶች አሉ። ዋና ለመዋኘት እንደዚህ እየገቡ ሕይወታቸውን የሚያጠዋሉ እነሱ ሌሎች ድንገተኛ አደጋዎች ውስጥ ይዘናቸዋል። ሰማንያ ዘጠኝ ናቸው እነሱ። በቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አሃዙ መጠነኛ ቅናሽ እንዳለው የሚናገሩት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጀይላን አብዲ በኤሌክትሪክ ቴክኒካዊ ችግር እየተፈጠረ ያለው አደጋ ቁጥር ግን ምንም ለውጥ አለማሳየቱ ይናገራሉ። በግማሽ ዓመቱ ዘጠኝ እሳት ቃጥሎ አደጋዎች ከተመዘገቡባቸው ሶስት ክልሎች መካከል አንዱ በሆነ የአፋር ክልልም ሆን ተብሎ የተፈጸመ የእሳት ቃጥሎ ስለመኖሩ ኃላፊው ጠቁመዋል። አፋር ክልል ላይ በመካኒካል ችግር ምክንያት አራት ተከስተዋል። በኤሌክትሪክ ቴክኒክ ችግር ምክንያት አንድ ተከስተዋል። ሆን ተብሎ በሰው አማካኝነት የተከሰተ ደግሞ አንድ ነው። በአፋር ክልል ስድስት ተከስተዋል ማለት ነው። በደቡብ ኢትዮጵያ ክልል ደግሞ በኤሌክትሪክ ቴክኒክ ችግር አንድ ተከስቷል በመካኒካል ችግር ደግሞ አንድ ተከስቷል ሀረሪ ክልል በኤሌክትሪክ ቴክኒክ ችግር ምክንያት አንድ ተከስቷል አደጋዎችን ከፖለቲካዊ ጉዳይ ወይም ሌላ ምክንያት ጋር በማያያዝ የሚነዙ ወሬዎች በምርመራና የፍትህ ስርዓቱ ላይ እንቅፋት እንደፈጠሩም አቶ ጄላን ያመለክታሉ ፖለቲካሊ ነው ይሄ የተሰራው የሚል ነገር የለም በዚህ ኮንፈረንሲኩ በስድስት ወሩም ባለፈውም የተገኘ ነገር የለም ሰው ሊያወራ ይችላል እኛ የምንለው ደግሞ ይሄን ማውራት አይገባም። እኛ የምንለው ይሄን ማውራት ያለበት ፖሊስ ነው። ፖሊስ ምን ላይ ተመስርቶ ነው የሚናገረው ይፋ የሚያደርገው መረጃውን? በሳይንሳዊ መንገድ፣ በፎረንሲክ ሳይንስ፣ በምርመራ አጣርቶ ውጤቱ፣ ችግሩ የደረሰው ወይም ደግሞ እሳት አደጋው የደረሰው ይሄ ነው ብሎ መግለጽ አለበት ነው ያ ስህተት ነው። መፈረጅ፣ አስቀድሞ መፈረጅ ፖሊስን ምርመራ ከመጉዳቱም በላይ የፍትህ ስርዓቱን ይጎደዋል በሰሞኑ የእሳት ቃጠሎ መኖሪያ ቤታቸውን ያጡት አቶ አየለ ወርኬም በራሳቸው ላይ ከደረሰባቸው ተነስተው ሕብረተሰቡ ጥንቃቄ እንዲያደርግ ይመክራሉ። የወደመውን ቤታቸውን መልሶ ለመገንባት አቅሙ እንደሌላቸውም ገልጸው በቀጣይ የሚሆነውን በስጋት እየተጠባበቁ ነው። እኔ በቃ ያለው ነገር እ ጠይቃለሁ እንጂ እጄ ላይ የለም እኔ ከእግዚአብሔር ጋር በቃ ያለው ነገር ዋና የራስ መትረፈ ብቻ ነው ያለው ነገር ምንም እግዚአብሔርን አሁን ለጊዞ እያመሰገንኩ ራስን እያደረግ ሰውም አይዞህ አንተ ብታልፍስ ሌሌት ቢሆንስ አይዞህ እግዚአብሔር ያለ ራራ ብቻ ባና ተ ነው እያሉ ሰሆኑም ስለሚችላ ነው። እኔም በቃ እግዚአብሔርን ያመሰገንኩ ነው ያለው። በአሁኑ ሰዓት እንደ ፌዴራል ፖሊስ ኮሚሽን የፎረንሲክ ሪፖርት በመፈቅ አመቱ ከደረሱ የእሳት ቃጥሎ አደጋዎች ስምንት የሚሆኑት ምክንያታቸውን መለየት አልተቻለም። ይህም አደጋው በደረሰበት ወቅት እሳቱን ለማጥፋት በሚል ወይም በሌላ ምክንያት መረጃዎች እንዲጠፉ በመደረጉ እንደሆነ የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ገልጸዋል። ለአሜሪካ ድምፅ አስማሟየ ነው፣ ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። በመቀጠል ስመኝ የቆየ የምታሰማን የፒቪኤስ ቴሌቪዥንን ዘገባ ነው። ዘገባው ደግሞ የህዝብ ከፍተኛ የትምህርት ተቋማት ወይም ኮሚኒቲ ኮሌጅ ለአሜሪካውያን እየሰጡት ስላለው ጠቀሜታ የሚናገር ነው። በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚዩኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች። ወጥ ቤት ውስጥ ሲሆን የራሴ ክልል ውስጥ እንዳለው ይሰማኛል፣ ወደዋለሁ። የ28 ዓመቷ ሄንደርሰን በሳምንት ሶስት ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የአስራ ሁለትና የአምስት ዓመት ልጆቿን ብቻዋን ታሳድጋለች። ከጠዋት ሶስት ሰዓት አንስተው እስከ ማታ አስራ ሁለት ሰዓት ድረስ እዚሁ ነኝ። ግን ደግሞ ምግብ በዙም አይበስልም። ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረዥም ሰዓት ነው የምሰራው። ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነች ለመወጣት ትሞክር እንጂ ሁለት ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከ20 ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች። በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር። ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው። አንዳንዶቹን መሰናከሎች ማሻሻል እና መንገዱን በተወሰነ መንገድ ማቅለል እንችላለን። ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑ እና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በዓመት እስከ 1750 ዶላር ድረስ ያወጣል ስመረቅ ምንም እዳ አይኖርብኝም ይሄ እውነት የማይመስል ነገር ነው ማመን አልቻልኩም ነገር ግን ትልቁና እድሉን እንዳታልፍ የሚያደርገው ነገር ደግሞ እሱ ነው ሁሉ ተጨማሪ ድጋፍ ነው ተጨማሪ ድጋፎቹ የመጽሐፍ የመኪና ነዳጅ እና ሌሎች የአስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ዴተን ከተማ ለምትኖረው እና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል። የመኪናዬ ጎማ ተንፍሶ ትምህርት ቤት የምመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ፣ ትልቅ ሸክም ነው ከላይ ላይ የወረደው። ምክንያቱም ምን ማድረግ እንደምችል ስጨነቅ ነበር። ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ። ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ሕይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃ ምን መሆን አለበት፣ ምን ልስራ፣ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩዋቸው ናቸው። ሚኪ ሀሪስ፣ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት። ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበር አላውቅም። ሚኪ ሀሪስ በሲስቴትስ የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች። የሁለተኛ ደረጃ ተማሪ ያለው በትምህርቴ ጥሩ ነበርኩኝ ነገር ግን የሁለተኛ ደረጃ ትምህርት ቤትና ኮሌጅ ሁለት የተለያዩ ነገሮች ናቸው እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ እፈልጋለሁ እናም ነገሮች ምን መልክ ላይ እንዳሉና በቀሪው ህይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው። ሀሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች። እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ፣ ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ። በሲንሰናቲ ግዛት መተግበር የጀመረው ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቀቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሀሳብ አይደለም። ከሰባት ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚዩኒቲ ኮሌጅ ከሚማሩ ተማሪዎች አስራ ሰባት ከመቶዎቹ ብቻ ነበሩ። ዲግሪያቸውን በሶስት ዓመት የሚያጠናቅቁት የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው። ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩን። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ድግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን። የተፋጠነ ጥናት ፕሮግራሙ እየሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በሶስት ዓመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራሙ ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በእጥፍ ይጨምራል። አሌክስ ሜር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው። አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ አንድ ሺህ የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ሕይወት ትልቅ ለውጥ የሚያመጡ ናቸው። ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ። ይህ አቀራረብ መርሃ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከስምንት ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል። ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥም የሚሠራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው እዛ ነው። እንደ አውሮፓያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሴንሴናቲ ስቴትን ጨምሮ በኦሃዮ በሚገኙ ሶስት የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለሕዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሲንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዚዳንት ሞኒካ ፖሴ ይገልጻሉ። እያደረግን ያለ ነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በምርቃት ስነ ስርአታችንም ላይ አይተነዋል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል። ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ። መርሃ ግብሩን ማቆም ነበረብን። ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም። ኮሚኒቲ ኮሌጆች ለተማሪዎቻቸው ብዙ ነገር ነው የሚያደርጉት፣ ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው ኮሚኒቲ ኮሌጆቹ ውጤታማ እንደሆኑ ያረጋገጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው። ነገር ግን ወጪው ሲንሲናቲ ስቴት ፕሮግራሙን ሙሉ ለሙሉ እንዲያቆም አላስገደደውም። ከበጎ አድራጊዎች 35 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ። ይሄ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የሕይወታቸውን መስመር ይቀይረዋል። ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11 ከመቶ ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራ እና አሁን ተግባራዊ እየተደረገባቸው ካሉት ሰባት የአሜሪካ ግዛቶች ውጭም መሰራጨት እንዳለበት የሚያሳይ ነው ይላሉ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። መልካም ምሽቱ ላችሁ። പ്രതിൻറെ തൊട്ടത്തോടെ ആധാർ പ്രതിന്റെ തൊട്ടതോടെ ധാരാളം